ትንቢተ ዘካርያስ ምዕራፍ ሁለት። ዐይኖቼንም አነሣሁ፣ እነሆም በእጁ የመለኪያ ገመድ የያዘ አንድ ሰውን አየሁ። እኔም አንተ ወዴት እሄዳለህ? አልሁ። እርሱም የኢየሩሳሌምን ወርድና ርዝመት ስንት መሆኑን ሰፍሬ አይ ዘንድ እሄዳለሁ አለኝ። እነሆም ከእኔ ጋር ይነጋገር የነበረው መልአክ ወጣ፣ ሌላም መልአክ ሊገናኘው ወጣ። እንዲህም አለው፣ ሩጥ፣ ይህንም ጎልማሳ እንዲህ በለው። ኢየሩሳሌም በውስጧ ካሉት ሰዎችና እንስሶች ብዛት የተነሣ ቅጥር እንደሌላቸው መንደሮች ሆና ትኖራለች። እኔ በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ክብርን እሆናለሁ፣ ይላል እግዚአብሔር። እናንተ ሆይ ከሰሜን ምድር ሽሹ፣ ይላል እግዚአብሔር። እንደ አራቱ የሰማይ ነፋሳት በትኛችኋለሁና፣ ይላል እግዚአብሔር። አንቺ ከባቢሎን ሴት ልጅ ጋር የምትኖሪ ጽዮን ሆይ ኮብሊ። የሠራዊት ጌታ እግዚአብሔር እንዲህ ይላልና ከክብሩ በኋላ ወደ በዘበዟችሁ አሕዛብ ልኮኛል። የሚነካችሁ የዓይኑን ብሌን የሚነካ ነውና፣ እነሆ እጄን በላያቸው እወዘውዛለሁ፣ ተገዝተው ለነበሩት ብዝበዛ ይሆናሉ። የሠራዊት ጌታ እግዚአብሔርም እንደ ላከኝ ታውቃላችሁ። የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁና ዘምሪ፣ ደስም ይበልሽ ይላል እግዚአብሔር። በዚያም ቀን ብዙ አሕዛብ ወደ እግዚአብሔር ይጠጋሉ፣ ሕዝብም ይሆኑኛል፣ በመካከልሽም እኖራለሁ። የሠራዊት ጌታ እግዚአብሔርም ወደ አንቺ እንደ ላከኝ ታውቂያለሽ። እግዚአብሔርም ይሁዳን ዕድል ፈንታው አድርጎ በተቀደሰችው ምድር ይወርሰዋል፣ ኢየሩሳሌምንም ዳግመኛ ይመርጣል። እግዚአብሔር ከተቀደሰ ማደሪያው ነቅቶአልና፣ ሥጋ ለባሽ ሁሉ ሆይ بافيتو ذا